ካሮሊን ሃዲ የካትሪን ሐምሊን ፊስቱላ ፋውንዴሽን ዋና ሥራ አስፈጻሚ። ዶክተር ካትሪን ሐምሊን ረቡዕ ማርች 18 2020፣ ከዚህ ዓለም በሞት ተለይተዋል። ዶክተር ሐምሊንን እንደምን ያስቧቸዋል? ካትሪን አቻ የለሽ ሴት ነበሩ። አስገራሚ ህይወትን ኖረዋል። ኢትዮጵያ ውስጥ በእልፍ አላፍ የሚቆጠሩ ሴቶችን ህይወትና ጤናም ታድገዋል። እንዲሁም በዓለም ላይ ድንቅ ተጽዕኖም አሳርፈዋል። የሐምሊን ፋውንዴሽን በካትሪን አመራርና በአዲሱ የፋውንዴሽኑ አስተዳደር በመላው ዓለም በፌስቶላ ሕክምና የመሪነት ስፍራን ይዞ ይገኛል። ህልፈተ ህይወታቸውን የምናስበው በሐዘኔታ ነው። እንዲሁም እኒህ አስደናቂ የሆኑ ሴት ድንቅ ውርስ አሻራቸውን ለዓለም ትተው ማለፋቸውንም እናስባለን። ጊዜው ዶክተር ካትሪንን በሐዘን የማሰቢያ ወይስ ግብራቸውን የማድነቂያ ወይስ ከሁለቱም በመጠኑ ከሁለቱም በመጠኑ ከሁለቱም በመጠኑ እዚህና ኢትዮጵያው ያለው ቡድናችን ሐዘን ገብቶታል። በእጅግ አዝነናልም። በካትሪን ዙሪያ አያሌ ፍቅር አለ። የበዛ ፍቅር የሚያመነጩ ናቸው። ሆስፒታል ውስጥ ከሁሉም ጋር ቅርብ ናቸው። እዚህ ስላለ ነውም እንዲሁ በእጅጉ አዝነናል። ይሁንና በእጅጉ ሐሴትንም የምንጎናጽፍባቸውም ምክንያቶች አሉን። ከዚህ ዓለም ሲለዩ ዘጠና ስድስት ዓመታቸው ነበረ። እጅግ ድንቅ ሕይወትን ኖረዋል። ለዓለም ሴቶች አያሌ የተግባራትን ከውነዋል። በሐሴትም ለመሞላት በእጅጉ የበዙ ምክንያቶች አሉን። የዶክተር ሐምሊንን ውርሳ አሻራ እንደምን ይገልጡታል? የዶክተር ሐምሊን ውርስ አሻራ ለ60 ዓመታት ያህል ያለ ዝንፈት የቀጠለ ነው። በዓለም ላይ ተው ያሉ ሴቶችንም የረዳ ነው። ፌስቱላ በዓለም አቀፍ ደረጃ በካርታ ላይና በጤና ድርጅት አጀንዳነትም በማስያዝ ይሁንታን አግኝተዋል። አፍሪካ ውስጥ የመጀመሪያው የፌስቱላ ሆስፒታልንም በማቆም እውቅና አግኝተዋል። እርግጥ ነው የመጀመሪያው ፌስቱላ ሆስፒታል የቆመው ከተወሰኑ መቶ ዓመታት በፊት አሜሪካ ነበረ፣ ግን ተዘግቷል። ካትሪን የመጀመሪያውን ሙሉ ግልጋሎት ሰጪ ሆስፒታል አፍሪካ ውስጥ መስርተዋል። ከዚህም በላይ የካትሪን የፌስቱላ የጤና ክብካቤ በአብነት ተወስዶ በርካታ ሆስፒታሎች ተቋቁመዋል። እንዲሁም በመላው ዓለም የተለያየ አሰራር ያሳየ ነው ሆስፒታሎቹም የዶክተር ካትሪን ሀምሊንን ፈለግ ተከትለውም ተመስርተዋል። የእሳቸውም የውርስ አሻራ አንደኛ፣ በሳቸው ምክንያት ስልሳ ሺህ የፌስቱላ ህሙማን ታክመዋል። ሁለተኛ፣ የፌስቱላን ጉዳይ መላው ዓለም እንዲገነዘብ አድርገዋል። በዚህም ምክንያት የአያሌ ሴቶች ህይወት ለትድግና በቅቷል። የካትሪን ሀምሊን ፊስቱላ ፋውንዴሽን የወደፊት እጣፈንታ ምንድን ነው? ካትሪን ሃምለን ፊስችለ ፋንዳሽን ሄር ን አውስትራሊያ ዊል ኬፕ ዱዊንግ ዋት ዊቭ ኦልዌይዝ ዳን ን ት ኢዝ ቱ ሬይዝ ፋንድስ ፎ ሃምለን ፊስችለ ኢትዮፒስ ሆስፒታልስ ኤንድ አዌርነስ ኦፍ ዲ ኢሹ ኦፍ ፊስችላ እዚህ አውስትራሊያ ያለው የካትሪን ሀምልን ፊስላ ፋውንዴሽን ሁሌም የምንከውነውን ተግባር እንቀጥላለን ያም ለሃምሊን ፌስቱላ ሆስፒታል ገንዘብ ማሰባሰብና ስለ ፌስቱላ ግንዛቤን ማስጨበጥ ነው። ፌስቱላም ለአንዴና ለመጨረሻ ጊዜ እንዲ ከስም የማድረጉን የካትሪን ሀምሊንን ሕልም እውን እስኪሆን ድረስ መክተልን እንቀጥላለን። የፌስቱላ ኢትዮጵያ የጤና ማዕከል 550 ሰራተኛ አሉት። አብዛኛዎቹም የሰለጠኑት በካትሪን ነው። እነርሱም የሀምሊን ፌስቱላ ሆስፒታል ውስጥ ያገለግላሉ። ከአዲስ አበባ ወጣ ብሎ ያለውም የደስታ መንደር፣ የሀምሊን የማገገሚያ ማዕከል፣ የሀምሊን አዋላጆች የኢትዮጵያ ገጠሮች ያሉ ክሊኒክ ች ውስጥም ይሰራሉ። የሀምሊን ፌስቶላ ፋውንዴሽን ማዘዋወሪያና ፌስቱላን ከዓለም ለማጥፋት መሪ ድርጅት ነው። ፌስቱላም እስኪጠፋ ድረስ የሚጠይቀውን በማድረግ በካትሪን ሀምሊን ፊስቶላን ማከም ብቻ ሳይሆን ሙሉ የሆነ የፊስቶላ ክብካቤም ይደረጋል ሴቶች ራሳቸውን ችለው እንዲቆሙና ወደ ማህበረሰቡ ሙሉ ጤናማ ሆነው እንዲመለሱ ቤተሰባቸውንም ማህበረሰባቸውም ውስጥ ሚና እንዲኖራቸው በማድረግም ጭምር። እነዚህ ሁሉ በጭራሽ አይቆሙም፣ ይቀጥላሉ። ሁላችንም የእሳቸውን ራዕይ ልብ እንላለን፣ ልንኮራባቸውም እንሻለን። ለኢትዮጵያውያን አውስትራሊያውያን ማህበረሰብ አባላት መልእክቶ ምን ይሆናል? እሳቸው በማለፋቸው ሁላችንም የተሰማንን ሐዘን ዛሬ ይሰማቸዋል ብለን እናስባለን። አለማችን ካትሪን ሀምሊን ስለነበረቻት ሀሴትና ምስጋናም ል በተለይ የአያሌ ሴቶችን ህይወት በመለወጣቸውም ጭምር ብዬ አስባለሁኝ። ካሮሊን ሃርዲ፣ የካትሪን ሃምሊን ፊስቱላ ፋውንዴሽን ዋና ስራ አስፈጻሚ፣ ስለ ቃለ ምልልሱ እናመሰግናለን። Thank you very much.